የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት በኢትዮጵያ የተከሰተው የኮሌራ ወረርሽኝ እስካሁን የ16 ሰዎችን ሕይወት መቅጠፉን አመልክቶ በሀገሪቱ አዲስ አበባን ጨምሮ በአራት ክልሎች ከአንድ ወር በፊት በሶማሌ ክልል ሪፖርት የተደረገውን ሳይጨምር 614 ሰዎች በበሽታ መያዛቸውን አመልክቷል። በአማራ ክልል የጀመረው ይህ ወረርሽኝ ተስፋፍቶ በኦሮሚያ ሁለት ዞኖች፣ በአዲስ አበባ ከየካ በስተቀር በዘጠኙም ክፍለ ከተሞች እንዲሁም በትግራይ ክልልና በድሬዳዋ ለአንድ ሰው መያዝ ምክንያት ሆኗል። የበሽታውን ስርጭት ለመግታት 18 የተለዩ ማከሚያዎች ተቋቁመው የህክምናና የክትባት አገልግሎት እየተሰጠ መሆኑን የጠቀሱት የኢንስቲትዩቱ ምክትል ዳይሬክተር ዶክተር በየነ ሞገስ፣ አረጋውያን፣ የጎዳና አዳሪ ህጻናት፣ ማረሚያ ቤቶችና አዳሪ ትምህርት ቤቶች ላይ እንዳይስፋፋ ርብርብ እየተደረገ መሆኑን አመልክተዋል። በአጠቃላይ ኢትዮጵያ ውስጥ 16 ሰዎች ናቸው። ከዚህ ጋር በተያያዘ ህይወታቸው ያለፈው 14ቱ በአማራ ክልል፣ ሁለቱ በኦሮሚያ ክልል ከአማራ ክልል ካሉት 14ቱ ውስጥ ስምንቱ በማህበረሰቡ ውስጥ እያሉ ህይወታቸው ያለፈ ናቸው። ስለዚህ የኮሌራ በሽታ ይሁን ወይም በሌላ ምክንያት ይሞቱ በቂ ማረጋገጫም የለም። ነገር ግን እንደዚያ ተብሎ ሪፖርት ስለተደረገ እንዳልሆነ ማረጋገጫ ስለሌለን አይደለም ብለን አንተውም። ቁጥሩ ሪፖርት ተደርጓል ማለት ነው። ስለዚህ በአጠቃላይ እነዚህ ናቸው ያሉት። አዲስ የሞተ ሰው በእኛ በኩል መረጃ የለን፣ በክልሎችም በኩል እስካሁን ሪፖርት የተደረገ የለም። ጥርጣሬዎች አሉ አዲስ አበባም ላይ ሌላም ቦታ ላይ ባደረግ ናቸው ማጣራት፣ ግን አንድም ሰው አዲስ አበባ ውስጥ ከኮሌራ ጋር በተያያዘ የተረጋገጠ ህይወቱ ያለፈ የለም። ፋታ ሳይሰጥ ለሞት የሚያጋልጠውና አጣዳፊው የኮሌራ ወረርሽኝ ስርጭት በተለይ በአማራና ትግራይ ክልሎች በአዲስ የሚያዝ ሰው ቁጥር መቀነስ ቢታይበትም በአዲስ አበባና በኦሮሚያ ክልሎች ግን በአሳሳቢ ሁኔታ እየተዛመተ መሆኑን ዶክተር በየነ ዛሬ በሰጡት መግለጫ አመልክተዋል። በአጠቃላይ ግን ስናየው ወረርሽኙ እየጨመረ ነው። በትግራይ ክልልና በአማራ ክልል ላይ ያለውን ስንመለከት ግን ተቆጣጥረውታል ማለት ይቻላል። ክልሎቹ ከፌዴራል መንግስትም ጋር ተቀናጅተው በሰሩት ስራ ወረርሽኙን ማቆም ተችሏል። እንግዲህ ግን ከዚህ በኋላ አዲስ ነገር ይመጣለሁ የምናየው ነው የሚሆነው። ቅድም እንደተናገርኩት አማራ ክልል ላይ ከ13 ቀን በላይ አንድም ኬዝ ሪፖርት አልተደረገም። ያ ማለት ቢያንስ በእነዚህ ጊዜዎች ውስጥ ወረርሽኙን ለማቆም ተችሏል ማለት ነው። ትግራይ ክልል ላይ አስር ቀን ድረስ ምንም አይነት አዲስ ኬዝ ሪፖርት አደረግም። ሶማሌ ክልል ላይ ቅደም እንዳልኩት ለጥቂት ሳምንታት ወረርሽኙ ምልክት ያለባቸው ሰዎች ሪፖርት አልተደረጉም። በአዲስ አበባና በኦሮሚያ ያለው ግን እየጨመረ ነው። ስለዚህ የራሱን ትኩረት ተሰጥቶት ሊሰራ የሚገባበት ቦታ ነው ማለት ነው። በመግለጫው በዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ የተዛመተው ሌላኛው የኢቦላ ወረርሽኝ ኢትዮጵያ ውስጥ አለመከሰቱ ተብራርቷል። ይህ ወረርሽኝ ወደ ሀገር ውስጥ እንዳይገባ የድሬዳዋ መቀሌና፣ ባህር ዳር አውሮፕላን ማረፊያዎችን ጨምሮ በ21 ኬላዎችና በቦሌ ዓለም አቀፍ አውሮፕላን ማረፊያ የክትትል ምልክት ከተገኘም ሕክምና መስጠት የሚያስችል አሰራር መዘርጋቱም ተገልጿል። በቦሌ ዓለም አቀፍ አየር መንገድ በአምስት ቦታዎች ላይ በሁሉም ተርሚናሎች የሙቀት መለኪያ መሳሪያዎች፣ ካሜራዎች ተገጥመው በአየር መንገድ ውስጥ የሚገቡ ማንኛውንም ተጓዥ ሙቀት በመለካት ለወረርሽኙ ተጋላጭ የሆኑ ወይም ምልክት ሊያሳዩ የሚችሉ ሰዎችን የመለየት ስራዎች እየተከናወነ ይገኛል። የምንጠረጥራቸው ሰዎች ቢገኙ ለይተን የምናቆይበት በሌላ በኩል በወላይታ ዞን ስድስት ወረዳዎች ላይ፣ በባህር ዳር ዙሪያና ደራ ወረዳ የወባ ወረርሽኝ መቀስቀሱ፣ በኦሮሚያና ሶማሌ ክልሎች የኩፍኝ ወረርሽኝ ተነስቶ እንደነበርና በቅርቡም በአፋር መከሰቱን ሰምተናል። ወደ ሰው በቀላሉ መተላለፍ የሚችለው የጊኒወርም በሽታም በእንስሳት ላይ በመታየቱ ጥንቃቄ እንዲደረግ ኢንስቲትዩቱ አሳስቧል። በተጨማሪም በኢትዮጵያ ያልተለመደ ታይቶም የማይታወቅ መድኃኒትም ክትባትም የሌለውና በትንኝ ንክሻ የሚዛመት ችኩን ጉ ኦሮሚያ የተባለ የጤና ጠንክ በሶማሌ ክልል ቀብሪ ዳህር ከተማ መከሰቱን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተሩ ዶክተር በየነ ሞገስ በመግለጫቸው አስታውቀዋል 140 የሚደርሱ ሰዎች በበሽታው ተይዘዋል 25 የሚሆኑት ከነዚህ ውስጥ በአካባቢው የሚገኝ የመከላከያ ካምፕ ውስጥ ያሉ የመከላከያ ሰራዊት አባላት እንደሆኑ ማወቅ ተችሏል ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ